ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ ታክሲው ሞልቷል። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶብሱ ሙሉ ነው። መስታወት አድራጋው ነኝ ጽዮን ግርማ። ከጎኔ ጋቢና ትገኛለች። ሰላም፣ እንደምናመሻችሁ የዛሬው ዝግጅታችንን እናስተዋውቃችሁ በቤንሻንጉል ጉምዝ ካማሺ ዞን በሎጅ ጋንፎይ ወረዳ በድጋሚ በተቀሰቀሰ ግጭት የስምንት ሰው ሕይወት ማለፉ ተገለጸ። በቅርቡ ሶስት ቀን እና አራት ቀን በፊት አጋጣሚ በሎጅ ጋንፎይ ወረዳ እና አካባቢ ተመልሶ አጋጣሚ በተፈጠረው አጋጣሚ ዘጥፈ ችግር በተመሳሳይ በሁለቱም ወገን የሰው ሕይወት መጥፋት የአካል ጉዳትና የቤቶች መቃጠል እንደዚሁም ከሁለቱም ወገን የዜጎች በስጋት መፈናቀልና መውጣት ጉዳቶች ደርሰዋል። የክልሉ አስተዳደር አስተዳደርና ጸጥታ ምክትል ቢሮ ኃላፊ ኮማንደር ኢዶሳ ጎሹ ናቸው። በሌላ በኩል የሶጌ ቀበሌ ነዋሪዎች የፌዴራል መንግስቱ ዝምታ አሳሳቢ ነው ይላሉ። አንድ ወር ነው እንግዲህ ተው ከጀመረ አንድ ወር ነው። አንድ ወር ሰው መሄጃ የለውም የሚበላው የለውም። ለገደለ ደራሽ የለውም። በቃ በዋናነት እኔ ምን ብዬ እንደሚይዘውም አላውቅም። በዋናነት ግን እርምጃው የመንግስት ዝምታ ነው። በሌላ ዘገባ ዩናይትድ ስቴትስ የዛሬ 30 ዓመት ከሩሲያ ጋር ከተፈራረመችው የመካከለኛ ርቀት ኒውክሌር ኃይሎች ስምምነት ለመውጣት ያደረገችውን ውሳኔ በተመለከተ ዘገባ ይኖረናል። ከትላንት በስቲያ ከዚህ ዓለም በሞት የተለዩት አንጋፋ የኦሮምኛ ቋንቋ ድምፃዊና የማሲንቆ ሙዚቃ መሳሪያ ተጫዋች ለገሰ አብዲን የተመለከተ ዘገባም ይዘናል። እዛው እየገጠሙ እዛው መሰል የሚችሉ የተለየ ተሰጥኦ ያላቸው ሰው ናቸው። ቸውን የማሲንቆ አጫወት ብዙም የተከተላቸው ሰውም የለም። ሲንቆ ይወስድ ይበታል ወይም ችግሮች ነበሩበት። ድምፃዊ ታደለ ገመቹ፣ ድምፃዊ ጸጋይ ደንዳአ እንዲሁም የለገሰ አብዲ ልጅን ነበር ያደመጣችሁት። ሙያቸውን የተመለከተ አጠር ያለ ዘገባ ይዘናል። የአሜሪካ ድምጽ ለባለሙያዎቹ ስልጠና ሲሰጥ የሀገር ውስጥ ጋዜጠኞችንም ቢያካትት ፍላጎታቸው መሆኑን ጠቅላይ ሚኒስትር አብይ አህመድ ተናገሩ። መጀመሪያ ያሉት ገና ሲያገኙን የእኛንም አሰልጥኑልና ነው ያሉትና ይሄ ትልቅ ነገር ነው ለሚዲያ። በሌላ በኩል ደግሞ ለአሜሪካ ድምፅ ራዲዮ ያላቸው አመለካከት በጣም ቀና ነው። ከአቶ ንጉሴ መንገሻና ከወይዘሮ ትዝታ በላቸው ጋር እስክንድር ፍሬው ያደረገውን ቃለ ምልልስ ሁለተኛ ክፍል ለዛሬ ይዘናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ አስተሻገሩ። ዜና እናስቀድም። ለዜናዎቹ ተመልሰን መጥተናል። ሰባት ኢትዮጵያውያን ፍልሰተኞች የተሳፈሩበት ጀልባ ታንዛኒያ ጠረፍ ህንድ ውቅያኖስ ውስጥ ተገልብጦ መሞታቸው ተገለጠ። የሰሜናዊ ታንጋ ክፍለ ግዛት ፖሊስ አዛዥ ለሮይተርስ እንደገለጹት ጀልባው አስራ ሁለት ኢትዮጵያውያንን አሳፍሮ ሲጓዝ ነው የተገለበጠው። አምስቱን ተሳፋሪዎች በሕይወት ለማውጣት እንደተቻለ የገለጹት የታንዛኒያው ፖሊስ አዛዥ የጀልባው ካፒቴን አልተገኘም ብለዋል። የታንዛኒያ የኢሚግሬሽን አገልግሎት ስለሞቱት ሰዎች የቀብር አፈጻጸም ጉዳይ ከኢትዮጵያ ኤምባሲ ጋር እየተነጋገረ መሆኑን ነው የፖሊስ አዛዡ ጨምረው የገለጹት። በሕይወት የተረፉት ሰዎች ጀልባው የተገለበጠው ወደ ደቡብ አፍሪካ በመጓዝ ላይ ሳለ መሆኑን እንደገለጹም አክለዋል። ሰሜናዊው የሶማሊያ ክፍለ ግዛት ሱል ውስጥ የተቀናቃይ ነገዶች ታጣቂዎች ተጋጭተው ቢያንስ ስድሳ ሰዎች መገደላቸውን ነዋሪዎችና ባለስልጣናት ዛሬ አስታወቁ። ዱልሁል ባልሃንቴ በተባለው ነገድ ውስጥ ሁለት የተለያዩ ቡድኖች ሚሊሻዎች ትላንትና ሰኞ ና ጠዋት ያነሱት ሲታኮሱ መቆየታቸውን በመሬት ባለቤትነትና በቂም በቀል ምክንያትም መሆኑን የገለጹት ከሞቱት ሌላ ከዘጠና የሚበልጡ ሰዎች መቁሰላቸው ታውቋል። አንዳንዶቹ በተኩስ ልውውጡ መሀል የተጠመዱ ሲቪሎች ናቸው ተብሏል። የሶማሊያ መንግስት ሁለቱም ወገኖች ተኩስ አቁመው የሰላም ንግግር እንዲያካሂዱ ተማጽኗል። በመጨረሻም የሳውዲ አረቢያ የኢንቨስትመንት ጉባኤ በታቀደው መሰረት ዛሬ ተከፍቷል። በጉባኤው የተከፈተው ጋዜጠኛና የሳውዲ መንግስት ነቃፊ የነበረው ጀማል ካሾጊ ቱርክ የሚገኘው የሳውዲ ቆንጽላ ውስጥ በተገደለ ልክ በሶስት ሳምንቱ መሆኑ ነው። በካሾጊ መገደልና ሳውዲ አረቢያም ስለጉዳዩ ማብራሪያዋን በመቀየሯ በርካታ ታላላቅ የንግድ መሪዎችና የመንግስት ባለስልጣናት በሪያዱ ጉባኤ ላይ ሳይገኙ ቀርተዋል። ከነዚህም መካከል የዩናይትድ ስቴትስ የገንዘብ ሚኒስትር፣ የዓለም አቀፉ የገንዘብ ድርጅት እና እንደ ደጄ ቢ ሞርጋን ቼዝ የመሳሰሉ ታላላቅ ኩባንያዎች መሪዎች ይገኙባቸዋል። የሳውዲ የወደፊት ኢንቨስትመንት ጉባኤ የተባለው ና አልጋ ወራሹ ልዑል መሐመድ ቢን ሳልማን የነዳጅ አምራቿን ሀገራቸውን ኢኮኖሚ ለመቀየር የውጭ ኢንቨስትመንትን ለመሳብ በወጠኑት መሰረት ባለፈው አመት ከተካሄደው አንጸባራቂ የምረቃው ጉባኤ ጋር ሲነጻጸር የዘንድሮ የጋዜጠኛው መገደል ጉዳይ አደብዝዞታል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዛችን ይቀጥላል። እኔ መስታወት አራጋው እና ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር ወደ መጀመሪያው ዘገባችን የምናልፈው በቤንሻንጉል ጉምዝ ካማሺ ዞን በሎ ጅጋንፎ ወረዳ እና በምስራቅ ወለጋ በዲጋ ወረዳ አዋሳኝ ቦታ ላይ በድጋሚ ግጭት ተቀስቅሶ ስምንት ሰዎች መገደላቸውን የጸጥታ ኃላፊዎች ገለጹ። ከሁለቱም አካባቢዎች ቤቶች መቃጠላቸውና ነዋሪዎችም መፈናቀላቸው ተገልጿል። ጽዮን ግርማ ዝርዝር አላት። ሐሙስ ጥቅምት ስምንት ቀን በድጋሚ ግጭት እንደተቀሰቀሰበት የተነገረው የቤንሻንጉል ጉምዝ ክልል ካማሺ ዞን በሎ ጅጋንፎይ ወረዳ ሶጌ በተባለች ቀበሌ ነዋሪ የሆኑ አንድ ግለሰብ በስልክ አግኝቼ በድጋሚ ተቀስቅሷል ስለተባለው ግጭት ጠይቂያቸው ነበር። አካባቢው ለደህንነት አስጊ መሆኑን ድምጻቸው ሲተላለፍ መቀየር የሚቻል እንደሆነ ጠየቁኝ። ታወቅ ይችላል እንግዲህ ትንሽ እንትን የሚል ነገር ካለ ይሆን ያለዛም ያው ዝሮ ዝሮ ለሞቱት አልበልጥም በመናባል በጥያቄያቸው መሰረት የነዋሪው ድምጽ ተቀይሯል። በዞኑ አንድ ወር ያስቆጠረው ግጭትና ጥቃት አንዴ ሲበርድ ድጋሚ ደግሞ ሲቀሰቀስ ቆይቶ ከስድስት ቀናት በፊት ሐሙስ ዕለት ምሽት ግን ከፍተኛ ጥቃት ደረሰ ይላሉ። ሐሙስ ምሸት ላይ ነው። ከአስራ ሁለት ሰዓት ጀምሮ እርብሻው የተጀመረው እና በዋናነት ብዙ ቤቶች ተቃጥለዋል። ብዙ ንብረት ተዘርፏል። የሞቱ ሰዎች አንስተን የቀበር ነው ስድስት ሰው ነው። ጥቃቱን ያደረሱት የአካባቢው ተወላጆች መጤ እያሉ በሚጠሯቸው ላይ ነው ያሉት እኚህ ነዋሪ። በአሰቃቂ ሁኔታ ከተገደሉት አብዛኞቹ የቤተሰብ አስተዳዳሪዎች ናቸው ብለዋል። አንድ መምህራን፣ አንድ ግብርና ላይ የሚሰራ ሌሎችም፣ እንዲሁም ሌላ ሌላ ስራ ያላቸው በዋናነት ሶስቱን አብሬ ቁሜ ነው የቀበርነ ማለት ነው። ሐሙስ ማታ ላይ ተገደሉ። አረብ ዘጠኝ ሰዓት አካባቢ መከላከያ ገብቶ ነበር። በመከላከያ ተነስቶ ነው የተቀበረ። ነዋሪው እንደሚሉት እርሳቸው ከተማ ውስጥ ተገደሉ ያሏቸው ስድስት ሰዎች ሲሆኑ፣ ሁለቱን ደግሞ በቅርበት የማውቃቸው ናቸው ብለዋል። ሁለቱ በተለይ አንጋፋ ባለ አንድ ግብርና ለሚሰራ በብዙ ዘመን የኖረ ነው። አንድም አስተማሪ ነው መንታ ወልዶ እንዲሁም በጣም አሳዛኝ ነው እና እሱንም ያው ማታ ነው ሂዶ ከቤቱ ሁለቱንም ቤተ ቤታቸው ነው ሂዶ በሚያሳዝን ሁኔታ አንዱ የአስተማሪው ሁለት በተከታታይ የተወለዱ ወንድና ሴት ሲሆን ሶስተኛ ላይ የተወለዱት መንታ ናቸው እና ወንዱ ልጅ ትልቁ አባቱ ጋር ሲሮጥ ነው አባቱን ገድለው ልጁን እዛ ተገቢ ያስቀመጡት እና ልጁ እራሱን ደቅጀት እያደረገው በጣም ያልሆነ ነገር ነው የሆነው። እና አሳዛኝ ነው። መንታ ናቸው የተወለዱት ልጆች አሁን ሁለት ነው የቤንሻንጉል ጉሙዝ ክልል የአስተዳደር ና ጸጥታ ምክትል ቢሮ ሀላፊ ኮማንደር ኢዲሶ ጎሹ ስለ ጉዳዩ በስልክ ጠይቂያቸው ነበር ግጭቱ በድጋሚ መቀስቀሱን አረጋግጠው ጥቃቱ በአንድ ወገን የተፈጸመ አይደለም ብለዋል የሟቾች ቁጥር ስምንት ነው የሞቱትም ከሁለቱም በኩል ነው ብለዋል በቅርቡ ሶስት ቀን እና አራት ቀን በፊት አጋጣሚ በሎጅ ገንፎ ወረዳ እና አካባቢው ተመልሶ አጋጣሚ የተፈጠረው አጋጣሚ ዘጥቀት ችግር በተመሳሳይ በሁለቱም ወገን የሰው ህይወት መጥፋት የአካል ጉዳትና የቤቶች መቃጠል እንደዚሁም ከሁለቱም ወገን የዜጎች በስጋት መፈናቀልና መውጣት ጉዳቶች ደርሰዋል። ይህን ተከትሎ ለደረሰው ጉዳት የክልሉ መንግስት ሆነ በራሴ ተሰማኝ ከፍተኛ ሐዘን በቅድሚያ ለመግለጽ እፈልጋለሁ ለሟች ወይ ደግሞ ለተጎዱ ወገኖችን እንደዚሁ መጽናናትን እመኛለሁ። ኮማንደር ኢዲሷ አያይዘው ከመስከረም አስራ ስድስት ጀምሮ የተቀሰቀሰውን ግጭት ለማብረድ ከኦሮሚያ ክልልና ከፌዴራል መንግስት ጋር ተባብረው እየሰሩ ቢሆንም በግለሰቦች አለመግባባት የተጀመረው ግጭት ሰፍቶ ለብዙ ሰው ህይወት መጥፋት ምክንያት ሆኗል ይላሉ። ቤኒሻንጉል ጉሙዝ በጅበጅ የምትባል አካባቢ ግድያ መፈጸም ተጀመረ። በዚሁ በስምንት ተያያጅነት ባለው አጋጣሚ ስምንት ነው እንግዲህ ክስተቱ የሰፋብን በስምንት የነበረው ችግር በሎጂጋንፎ ድድጋ አባል የምትባል አጋጣሚ እዛ ላይ በተፈጠረው ጥቃት እና ወይ ደግሞ ተፈጠረው ግጭት የአካባቢ እና የወረዳው ከተማ አካባቢ ጋር ተያያጅነት ባለው የቀሰቀሰው የህዝብ ስምት ለችግሩ በተወሰነ መስፋት ምክንያት ሆኗል። ይህም ሆኖ በአሁኑ ሰዓት በሌሊቱ ካጋጠሙን ችግሮች ውጭ የጸጥታ መዋቅር መከላከያና ፌዴራል እንደዚሁም የክልሉ ፖሊስና የልዩ ኃይል ሁለቱም ክልል በአሁኑ ሰዓት በጋራ በተለያዩ የስልክ ግንኙነትና በፌዴራል መከላከያና በፌዴራል ፖሊስ በኩልም ሁለቱን መዋቅር አቀራርቦ ለማሰራትም የተጀመሩት ስራዎች ለአካባቢው መረጋጋት ለህዝቡ ስጋትም የተሻለ ሁኔታዎች እያመጣ ነው ያለው። በአሁኑ ወቅትም መንገድ ተዘግቷል። የእርዳታ እህልም መቅረብ አልተቻለም። በዚህም በዞኑ የሚገኘው ሁሉም ማህበረሰብ ከፍተኛ ማህበራዊ ቀውስ ውስጥ ነው ብለዋል። ሁለቱም ማህበረሰብ በአሁኑ ሰዓት ችግርና ቀውሱ እየገጠመ ያለው ለዘመናት አብረው የቆዩ ና ቀጣይም አብረው የሚቆዩ አጋጣሚ ሆኖ ግን ጉዳቱ በሁለቱም ማህበረሰብ አካባቢ እየደረሰ ያለው ጉዳት ስለሆነ ይሄኛው ተጎድቶ ይሄኛው ቀር የሚያሰኘው ነገር ሳይሆን በዘላቂነት ችግሩ በጋራ ተፈቶ ማህበረሰቡ በጋራ መኖር የሚችልበት አግባብ የሁሉም ርብርብ ቢሆን ጉዳቱ የጋራ ከሁለቱም ወገን ነው። መፈናቀሉም ቢሆን የቤት መቃጠልም ቢሆን ከሁለቱም ወገን እየተፈጸመ ነው ያለው እና የአንዱ አካል ጉዳት ብቻ አለመሆኑም ነው። እንደአጠቃላይ ሁኔታው ነገርና ተጨባጭ የሚታየው በተለያየ በአሁኑ ሰዓት እንደኛ አጠቃላይ ይሄ ችግር ባለበት መቆም አለበት የሚለውን መሰረት በማድረግ በአሁኑ ሰዓት የአካባቢ የሀገር ሽማግሌዎች፣ አመራሩ፣ እንደዚሁም የሃይማኖት አባቶች እና ወጣቶችን የተለያየ መድረክ በመፍጠር እና ኮሚቴዎችን በማዋቀር በየአካባቢ ባሉት ባሉ ስጋቶች ላይ የተሰራና የህዝብ ውይይት በማድረግ ችግሩና ድርጊቱ በህዝብ ትብብር እና በጸጥታ ኃይሉ በጋራ ቅንጅት ችግር እንዲቆም በሰፊ እየተሰራ ያለው ስራ አሁን ላለው መረጋጋት ወሳኝ ነው። ቀጣይም ግን ሰፊ የጋራ ስራ ይጠይቀናል። የሶጌ ቀበሌ ነዋሪው በበኩላቸው ግን በክልሉ ያለው ችግር በቀላሉ የሚፈታ ነው ብለው አያምኑም። በተለያዩ ወረዳዎችና ቀበሌዎች በተለያየ ጊዜ ሰዎች በአሰቃቂ ሁኔታ እየተገደሉ ቤተሰብ እየተበተነ ነው ይላሉ። ድንበር አካባቢ ግጭት ሲፈጠር ከተማ ውስጥ ገብተው ሰላማዊውን ሰው ይገድላሉ ብለዋል። እዛ ድንበር ላይ ሲጋጩ ከተማው ላይ መጥተው ረበሹ። ጣቢያውን ሰብረው መሳሪያ ሲወሰዱ ምንም የሚቆጣጠራቸው ኃይል ጠፋና በዛን ሰዓት እዚህ ከተማ ውስጥ አልሞተም ነበር። እዛው ድንበር ድንበር ላይ ነበረ ሰው ሲጋደሉ የነበሩት። ከዛ በኋላ በመከላ ምንድን ነው ፌዴራል ፖሊስ ገብቶ የተወሰነ መከላከያ ገብቶ ነገሩ ትንሽ ጋብ ብሎ ሳምንት ቆይቶ እሑድ ሰዎች ወደዚህ የመመለስ አንዳንድ ጎዳና ላይ ሲጀምሩ እንግዲህ በሳምንቱ ሐሙስ ነው በጣም የሌለ ውድመትና ግድያ የተፈጸመ አሁን ምንም የለም። አሁን ምናልባት አንድ ስድስት ሰባት ሰው ነው እኔ የማውቀው ቤት ያለው የቀረ፣ እንጂ ድጋሜ ሲከሰት ጠርጎ ነው የወጣው። በቃ ሰው በእግሩ ማለት ነው ነዋሪው። አያይዘው በአሁኑ ሰዓት እርሳቸው የሚኖሩበት ቀበሌ ሰው አልባ እየሆነ ነው ብለዋል። መጀመሪያ ነገሩ ሲመጣ ድንበር ላይ ነው። በኋላ ግን እነሱ ድንበር ላይ አንድ ቀበሌ ፏፏቴ የሚባል ቀበሌ ሲቃጠልባቸው ከተማ ውስጥ ያለን ነገር ነው አውድሞ ያደሩት በአንድ ሌሊት። አሁን ከተማ ውስጥ ምንም ነገር የለም። ምንም ነገር ማንም እንደት ክፍት ክፍት ነው። ተዘርፎ አልቋል። ከብቶችም እንደዚሁ ይገቡበታል ከፈለጉ አድሯቸዋል። እና መንሶ እዛ ነው። ግን ከዛ በኋላ ያው የዘር ማጥቃት ስራ ነው የተጀመረው። እዚህ ያሉትን እያሳደዱ ከቤታቸው እየገቡ ያረዷቸው እያሯሯጡ በየመንገዱ ይህን ለማንሳት ሁሉ የተቸገሩበት ሰዓት ነበረ። የፌዴራል መንግስቱን ጣልቃ ገብነትም ይጠይቃሉ ይጠይቃሉኝ፣ ነዋሪ አንድ ወር ነው እንግዲህ ጠቡ ከጀመረ አንድ ወር ነው። አንድ ወር ሰው መሄጃ የለውም የሚበላው የለውም ለገደለ ደራሽ የለውም። በቃ በዋናነት እኔ ምን ብዬ እንደሚይዘውም አላውቅም። በዋናነት ግን እርምጃው የመንግስት ዝምታ ነው። ለምሳሌ የፌዴራል መንግስት አሁን ከገባ ነው እኒ ሰዎች የሞቱት ከተማ ውስጥ ውጭ ብሎ እያለ ማለት ነው። እና ከእነሱም ሙቷል ሰው አሁን ለምሳሌ ፌዴራል ፖሊስ ተመትቶ ሞቷል። በእነዚህ ሰዎች ግን መንግስት እርምጃውን መውሰድ ምንድን ነው የከበደው ነገር ስል በቃ አላውቅም። በቃ ይሄ ነው አሁንም ያለ አሁን ማንንም ሰው የገደሉ ሰዎችም አሉ። እርምጃ ላይ ግን የለም። ለምን እንደሆነ ይገባል። ከቤንሻንጉል ጉምዝ ከአንድ ወር በፊት ስልሳ ሰባት ሰዎች መገደላቸውንና ዘጠና አንድ ሺህ ሰው የሚገመት ነዋሪ መፈናቀሉን ስንዘግብ መቆየታችን አይዘነጋም። ለአሜሪካ ድምፅ ጽዮን ግርማ፣ ዋሽንግተን ዲሲ። የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። ከ60 ዓመት በላይ የባህላዊ የኦሮምኛ ድምፃዊና የማሲንቆ ሙዚቃ መሳሪያ ተጫዋች የነበሩት ለገሰ አብዲ ከትላንት በስቲያ ከዚህ ዓለም በሞት ተለይተዋል። ስርዓተ ቀብራቸውም በትላንትናው ዕለት በቅድስተ ስላሴ ካቴድራል ቤተ ክርስቲያን ተፈጽሟል። በሙያቸው ስለነበራቸው አስተዋጽኦ የተመለከተ ዘገባ መስታወት አራጋው አዘጋጅታለች። ሚዳኛ ድምፃዊ ለገሰ አብዲ በኦሮሚያ ክልል በሰሜን ሸዋ ዞን ሰላሌ ያያ ቀጫማ በሚባል አካባቢ ነበር የተወለዱት። በሀያዎቹ ዕድሜ ክልል ላይ ሲደርሱ ወደ አዲስ አበባ በመምጣት በቋሚነት በሀገር ፍቅር ቲያትር ቤት በባህላዊ የሙዚቃ ክፍል በድምፃዊነትና በማሲንቆ ተጫዋችነት ለበርካታ ዓመታት አገልግለዋል። በተጨማሪም ከብሔራዊ ቲያትር፣ ከአዲስ አበባ ባህል አዳራሽና ከፖሊስ ኦርኬስትራ ጋር ሰርተዋል። የኦሮምኛ ቋንቋ ድምፃዊ የሆነው ታደለ ገመቹ ድምፃዊ ለገሰ አብዲ በሙዚቃ ህይወታቸው ለሙያው ያበረከቱትን ከፍተኛ አስተዋጽኦ በአጭሩ አብራርቶልናል። እሳቸው ለየት የሚያደርጋቸው በሆነ ኢቨንት ላይ ተገኝተው ስለዛ ነገር ከአስር ከአምስት ደቂቃ በኋላ ኢንፎርሜሽን ተነግሯቸው መድረክ ላይ ወጥተው ከዛ ፕሮግራም ሀሳብ ውጭ ሳይሆኑ እዛው እየገጠሙ እዛው መሰን የሚችሉ የተለየ ተሰጥኦ ያላቸው ሰው ናቸው። በሌላ በልኩል ደግሞ ስናይ እንግዲህ በለረጅም ጊዜ የሙያውስ መቆየታቸው እንዳለ ሆኖ የኦሮሞ አርቲስቶች በተለይ የትግል ዘፈን አድርገዋል። የሚዘፍኗቸው የሚያታግሉ አብዛኞቹ ዘፈኖች የእሳቸው ዘፈኖች ናቸው። ለምሳሌም ልጥቀስና ልነግርስ ይችላለሁ ብዙ ዘፈኖች ተሻሌ መሀል ኦሮሚያ ማለት ሸዋ አካባቢ ያለን ሰዎች ለእኛ የተለየ ሞዴላችን ናቸው። እሳቸው ለረጅም ጊዜ አሁን አሁንም ያሉ ወጣቶች የእሳቸውን ዘፈን ከጊዜው ጋር በሙዚቃ እያደረጉ ብዙ የትግል ዘፈኖች ሰርተዋል። አብዛኞቹ እዛ አስጨገሰ ናቸው። ለምሳሌ ያል አጫሉ የተጫወተውን ዘፈን ብንወስድ ማሳንገ ማለፍ እንባቱ ተልጋ ፍጫ ተፍታቲ ቁጦቴ ትኩኛ ትዝልትገላ ተደባቴ። እንግዲህ ስተረጎም ስሜቱን በትክክል ላለለው ይችላለሁ። አንዱ እየሰራ ወይ አንዱ እየለፋ ያለፋ መቶ ሊበላ አይገባም የሚል አይነትና ስለ ትግል ብዙ ያሉት ነገር አለ። ስለ ፍቅርም ስለ ትግልም ብዙ የሰሩት ዘፈን ስላለ እሳቸውም በቀላል ካል ወይም እንደዚሁ ባጭር ነገር መግለጽ ከባድ ነው። ድምፃዊ ለገሳ አብዲ በካሴት የተቀዱ ከአስር በላይ የኦሮምኛ የባህል ሙዚቃዎችን ለአድናቂዎቻቸው አድርሰዋል። ጂጂቱ፣ ያቦና ያቦና፣ ኮቱ ጂጋኮና፣ ኢያሃንዳቆ ከሚታወቁባቸው ዜማዎች መካከል ጥቂቶቹ ናቸው። ድምጻዊ ለገሰ አብዲ ከሌሎች የባህል ድምፃውያን የተለዩበትን የማሲንቆ ቅኝታቸውንና የአጨዋወት ብቃት በተመለከተ የኦሮምኛ ቋንቋ ድምፃዊ ጸጋዬ ደንደና ገልጾልናል። የኢትዮጵያን ባህላዊ መሳሪያ ነው የሚጫወቱት ዘፋኖቻቸውም የሚጫወቱት ግጥማቸው፣ ዜማቸውም ወደ ህብረተሰቡ የቀረቡ ቀጥታ ህብረተሰቡ የሚያዜመውም የሚያደርጉን ድርጊቶች ነው የሚጫወቱት በተለምዶ አንቺ ሆዬ፣ ትዝታ፣ ባቲ፣ አምባሰል የምንላቸው አራት የኢትዮጵያ ቅኝቶች አሉ። የኢትዮጵያ ባህል መሳሪያ የሚባሉት ደግሞ የራሳቸውን የቻለ ቅኝት ነው ያላቸው። ማህሌት እዚህ አራራት የሚባል ቅኝት ውስጥ ነው ያላቸው። እሳቸው ሀገር ፍቅር ሲሰሩ ስለነበረ ማሲንቆ አጫወትን በዚህ በአሁን በአልኩሽ ቅኝት ውስጥ ነው የሚጫወቱት። ሌሎቹ የእሳቸውን አሪያ ማሲንቆ አሁን አሰፋ አባተ የሚባሉ ሰው አሉ። ወሰን ውዲዶ የሚባሉ፣ ይርጋው ዱባሌ የሚባሉ፣ አለማየሁ ፋንታ፣ ያሬድ አስተማሪ ያሉ ሰው፣ እነዚህ በጣት የሚቆጠሩ ሰዎች ናቸው። አሁን የአልኩሽን ቅኝት በትክክል የሚጫወቱት። ለገሰ አብዲን ጨምሮ ማለት ነው። ስለዚህ ከሌላ አርቲስት ይሄንን መሳሪያ በእውቀት የሚጫወቱ ሰው ናቸው። አሁን በኦሮምኛ ውስጥ በብዛት ይሄንን የእሳቸውን የማሲንቋ ጫወት ብዙም የሚከ- የተከተላቸው ሰውም የለም። እንግዲህ በዘፈኑ በኩል እሳቸው ከስልሳ አመት በላይ ነው እድሜያቸው ሙሉ እንደታወቁ እንደተወደዱ ነው የቆዩት ላሉት ታዳጊ ወጣት አርቲስቶች የቀደምት ያሉ ዘፋኞች ስራቸው ዘመን ተሻጋሪ የሚባል እንትን ነው ያለው። አይጠገብም፣ አይሰለችም። አርቲስት ለገሰ የሚታወቁት በተለይም ደግሞ ለኢትዮጵያ ከፍተኛ አስተዋጽኦ ያደረጉ ሰዎችን ስማቸውን እየጠሩ በማሞገስ ታሪክን እያጣቀሱ ነው ብዙ ጊዜ የሚዘፍኑትና፣ እሱ ላይስ ምን አስተያየት አለ? ግጥማቸው ይሄ ህዝቡ ቀጥታ የሚናገራቸውን እንትን ውስጥ በሙዚቃ ይሄ አትላንታ እነ ደራርቱ ቱሉ ያሸነፉ ጊዜ ና ኃይሌ ገብረስላሴ እንትን ያሉበት ጊዜ ኢትዮጵያን ጀግኖችን በሙዚቃ መጀመሪያ ሲያወድሱ የነበሩ እሳቸው ናቸው። ለዛ ነው። ጀግኖችንም ለይቶ ያውቃሉ፣ ህዝቡንም። አሁን አርት እንግዲህ ያው የህዝብ መስታወት አይደለም ለሚባለው እሳቸው የበለጠ የህዝቡን ባህሪ ያገኙ ሰው ናቸው። ስንት ካሴትን ያላቸው አልከኝ? አስራ አንድ ካሴት ነው ያላቸው። ቦና ቦና አንጋፋው ባህላዊ የኦሮምኛ ድምፃዊ ለገሰ አብዲ የሰባት ልጆች አባት ነበሩ። ከተወሰኑ ዓመታት ወዲህ ህመማቸው ጸንቶ አልጋ እስኪ ይዙ ድረስ በሙያቸው ያገለግሉ እንደነበር ሁለተኛ ልጃቸው ታጠቅ ለገሰ ይናገራል። ስራ ካቆመ ሙስ ስድስት ዓመቱ ነበር። ኳሪ ላሉ ይባላል። ደግሞ ነርፍ አንዴ ስትሮክ አርጎ ወርቆ ነበር። ደም ከውጭ ፈሷል ተብሎ ያው የሆነ ኦፕራሲዮን አርጎ ነበር። አሁን ግን ያለፉትን አምስት ስድስት ወሮች በጣም ጣሞ ነበር ሆስፒታል ሉ ሪኮቨሪ ያስገብተ ነው። ብዙ ትሪትመንት አድርገውለት ያው ምንም ይሻለው አልቻለም እና ትላንትና ጠዋት በአንድ ሰዓት አካባቢ ያልፈዋል። እድሜያቸው ስንት ነው? አሁን ሰማንያ አመቱ ይዟል። እንዴት ትገልጻቸዋለህ? አባትህ ናቸው ው አባቴ ስለሆነ ብቻ ሳይሆን ለገሳ ብዴ ማለት ያው ለቤተሰቡ አሁን ሰባት ልጆች ነው ያለ ነው። አራት ወንድ፣ ሶስት ሴቶች ነው ማለት ሁሉ ነገር ነበር። ራሱ ሳይማር ራሱ እንትን ሳይ ለእኛ ለልጆቹ ትልቅ ነገር ያደረገልን አባት ነው። ለተቸገረ ሰው ቲኬት መግባት ላቻሉ ልጆች ምናምን ሁሉ ከፍተኛ ጥረት የሚያደረግ ባለችው በቀን በሰራትም በሰራትን ስራ ባገኝ ሆንብን ከፍተኛ እንትን የሚያደረግ ሰው ነው። ክፍለ ሀገር ሲሄድ አመት በዓልም ሆነ እንደዚህ ፕሮግራም ሲኖር ከድሮ ጊዜ ጀምሮ ደግሞ ይ የእናት ሀገር የሚባል ፕሮግራም በኦሮምኛ ዘፈን መቼስ በዚያን ጊዜ አንዳንድ ሰዎች ችግር ነበር። ብቻ ለአንዳንድ ማቃቸው ታሪኮች አሉ። በዚያን ጊዜ ሲንኮን ይወስዱበታል ወይም ዘፈን ኦሮምኛ ዘፍናለ የሚባል ችግሮች ነበሩበት። ያን ሁሉ ታግሶ እና ቤተሰቦቹን በሱ ብቻ ጥረት ነው ሰባቱ ልጆች እዚያ እግዚአብሔር ያጽናቸው የአንጋፋው ባህላዊ የኦሮምኛ ድምፃዊና የማሲንቆ ሙዚቃ መሳሪያ ተጫዋች የለገሰ አብዲን ትክክለኛ እድሜ ለመግለጽ ቢያስቸግርም በ1920ዎቹ መገባደጃ እንደተወለዱና ና በሰማንያዎቹ መጀመሪያ እድሜ ላይ ይገኙ እንደነበር ቤተሰቦቻቸው ገልጸውልናል። ለቤተሰቦቻቸው ና ለሙያ አድናቂዎቻቸው መጽናናትን እንመኛለን። ወደሚቀጥለው ዘገባችን የምናልፈው ዩናይትድ ስቴትስ የዛሬ 60 ዓመት ከሩሲያ ጋር ከተፈራረመችው የመካከለኛ ርቀት ይቅርታ፣ ዩናይትድ ስቴትስ የዛሬ 30 ዓመት ከሩሲያ ጋር ከተፈራረመችው የመካከለኛ ርቀት ኒውክሌር ኃይሎች ስምምነት ለመውጣት በወሰነችበት ጉዳይ ላይ ለመነጋገር ሞስኮ የሚገኙት የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የብሔራዊ ደህንነት አማካሪ ጃን ቦልተን ዛሬ ከሩሲያው ፕሬዚዳንት ቭላድሚር ፑቲን ጋር ተገናኝተዋል። ሩሲያ ውሉን ጥሳለች ሲሉ ፕሬዚዳንት ትራምፕ ቢከሱም ያንን ስሞታ እያስተባበሉ ያሉት ፑቲን ግን እንዲያውም አውሮፓ ውስጥ የሚሳይል መከላከያ መሳሪያዎችን እየተከለች ስምምነቱን እየረገጠች ያለችው ዩናይትድ ስቴትስ ነች ሲሉ ውንጀላውን ወደ ዋሽንግተን አዙረዋል። የማይክል ባውማንን ዘገባ ሰለሞን ክፍሌ እንዲህ አቅርቦታል። ሚስተር ቦልተን ከፕሬዚደንት ፑቲን ጋር ከመገናኘታቸው በፊት የሩሲያ የውጭ ጉዳይ ሚኒስትር ሴርጌይ ላቭሮቭ ዛሬ በሰጡት መግለጫ መልእክተኛው የሚሉትን ሰምተን ሁኔታውን እንገመግማለን ብለዋል። ሙዥ ገበሪል ፑቲን በቅርቡ ሶቺ ላይ ከተካሄደው የቫይዳይ የውይይት ክለብ መድረክ ላይ ደጋግመ እንደተናገር ነውና፣ ፕሬዚዳንት ፑቲንም እንዳረጋገጡት ማንኛውም እርምጃ አቻ አጸፋ ይወሰድበታል። ምክንያቱም ስልታዊ መረጋጋት ሊረጋገጥ የሚችለው ተመጣጣኝ አቅም ሲኖር ብቻ ነው። በማንኛውም ሁኔታ እንዲህ አይነት መመጣጠን ተጠብቆ ይቆያል። በዓለም መረጋጋት እንዲኖር የማድረግ ኃላፊነት አለብን። ዩናይትድ ስቴትስም ከራሷ የኃላፊነት ድርሻ እንዳታፈገፍግ እንጠብቃለን። የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። የአሜሪካ ድምጽ ለባለሙያዎቹ ስልጠና ሲሰጥ የአገር ውስጥ ጋዜጠኞችንም ቢያካትት ፍላጎታቸው መሆኑን ጠቅላይ ሚኒስትር አብይ አህመድ ተናገሩ። ጠቅላይ ሚኒስትር አብይ አህመድ በትላንትና እለት የአፍሪካ ዲቪዥን ዳይሬክተር የሆኑት አቶ ንጉሴ መንገሻና የአፍሪካ ቀንድ ማኔጂንግ ኤዲተር ትዝታ በላቸውን በጽህፈት ቤታቸው ተቀብለው አነጋግረዋል። የአሜሪካ ድምጽ በኢትዮጵያና በጎረቤት ሀገራት ለሚገኙ ዘጋቢዎቹ ሰሞኑን በአዲስ አበባ የሰጠው ስልጠና የተጠናቀቀውም ባለፈው አርብ ነበረ። ውጣ ውረድ ባልተለየው የኢህአዴግ መንግስትና የአሜሪካ ድምጽ ያለፉት 27ት ዓመታት ግንኙነት አንድ ጠቅላይ ሚኒስትር የጣቢያውን ኃላፊዎች ተቀብሎ ሲያነጋግር የመጀመሪያው ነው። ከአቶ ንጉሴ መንገሻ ና ከወይዘሮ ትስታ በላቸው ጋር እስክንድር ፍሬው ያደረገውን ቃለ ምልልስ በትላንትናው ምሽት የመጀመሪያውን ክፍል አሰምተናችሁ ነበረ። ሁለተኛው ክፍል ይቀጥላል። የአሜሪካ ድምጽ ራዲዮ እዚህ መተን ጋዜጠኞችን በተለያዩ የሙያ መስፈርቶች ስናሰለጥን ነበረ። ስንል መጀመሪያ ያሉት ገና ሲያገኙን የእኛንም አሰልጥኑልና ነ ያሉት እና ይሄ ትልቅ ነገር ነው ለሚዲያ። በሌላ በኩል ደግሞ ለአሜሪካ ድምፅ ራዲዮ ያላቸው አመለካከት በጣም ቀና ነው እና እንዳውም አቶ ንጉሴን ጡረታ ሳት ወጣ ጋዜጠኞችን የበለጠ ማሰልጠን አስፈላጊ ነው ሲሉ በቃ በክህሎት እንዴት እንደሚያምኑ እሱን ነው የተረዳሁት። የተለያዩ እንድምታዎች አሉት እንግዲህ የሀገሪቱ መሪ የአሜሪካ ድምጽ ሬዲዮን ኃላፊዎች ቢሮቸው ቀጥረው ሰፋ ያለ ሰዓት ይዘው ማነጋገራቸው በራሱ ምንድን ነው እንድምታው? ለአንተ ምንድነው? የነገረ በነገራ ላይ ግን አንድ ጠቅላይ ሚኒስትር ብዙ ጊዜ ስታገኝ በጣም ባጭር ጊዜ ውስጥ ተቻክሎ አጣብፎ ለአስራ አምስት ደቂቃ አናግሮ ነው የሚሄደው እና የጊዜ መጣበም አለ ግን እኚህ ጠቅላይ ሚኒስትር በጣም ረጋ ባለ መንፈስ ጊዜ ወስደው ያቀረብናቸውን ኦፍ ተ ሬኮርድ የነበሩ ጥያቄዎች መልሰው በነገር ላይ ኢንተርቪው ጠይቀን ወደፊት ይታይበታል ነው የተባለው። ስለዚህ ብዙ የነገሩ ነገር ኦፍ ተ ሬኮርድ ነው። ጊዜያቸውን ወስደው ነው በጣም በሰከነና በበሰለ አመለካከትና ከበሰለና ከበሰለ ሰከነ ጭንቅላት የሚመነጭ ንግግር ነው የሚያደርጉት። ሌላው ረጋ ያሉ ናቸው በጣም። እና እቻ ሀገር ብዙ ቻለንጆች እንዳሉ ፈተናዎችም እንዳሉ ከአሁን ከሳቸው መንግስት አመራር ላይ ሊገጥም የሚችል ቻለንጆች እና ፈተናዎች እንዳሉ ያውቃሉ፣ ስም ይገለጽባሉ፣ ይናገራሉ። ከዛ ደግሞ በጣም የገረመኝ በጣም ቁርጥ ያለ እና የቆረጠ ተስፋ ነው ያላቸው እናሸንፋለን፣ እንጂ አማራጭ የለውም። ሌላ ይሄ የተጀመረው ፖሊሲም ኢትዮጵያን ወደፊት በመግፋት የዲሞክራሲ ተቋማትን በማቋቋም እና ዲሞክራሲ በማምጣት ምርጫውም ላይም በጣም በማትኮር ኤሌክቶራል ኮሚሽን በማቋቋም ደረጃ በጣም ቁርጥ ያለ ተስፋ አድርገው ነው የሚጓዙትና በጣም ተስፋቸው በጣም ነው የሚነጋህ እና ለውጡ ወደፊት እንደሚቀጥል እርግጠኛ ናቸው። በእርግጠኝነት ነው የሚናገሩት። በጣም በእርግጠኛ አለ ምንም አወላወል በእርግጠኝነት ነው የሚናገሩት። እሱ ነው በጣም ደስ ያለኝ። ከዛ በተረፈ ጊዜ ወስደው ጠቅላላ የጠቅላይ ሚኒስትሩ እንትን ቢሮ የታደሰ ነው ሄደው አሳዩን እየዞርን በአቧራ መካከል ነው። እንዲሁም እኔ እንግዲህ አቧራ ጉድ የለኝም እናንተ አቧራውን አትወዱትም እንደሆነ አላቅም እያሉ አስጎበኙን። ግንባታ የፈጠረው አቧራ ማለት ነው። ግንባታ የተካሄደ ግንባታ ነው። ሰራ ስራ ነው። በሰራተኛ መካከል ነው የምናልፈው። ሰራተኞችን ይጨብላሉ ይጨብጣሉ፣ አንዳንድ የሚያናግራሉ እና ከዚህ በፊት በጣም ጨለመ፣ በመጋረጃ የተጋረደ ቢሮ ነበር። አሁን ግን መስኮቶች መስኮቶ የተሰሩለት ነው። ብርሃን አለው። የመዝናኛ ክፍል አለው። የመጸለያ ክፍል ሁሉ አለው። በተለይም ደግሞ በጣም ኤፊሽንት እና ኤፌክቲቭ የሆነ ዋይፋይ ይገባልበታል የኢንተርኔት አገልግሎት ይገባበታል። ከዛ ደግሞ ቪዲዮ ኮንፈረንስ ማድረጊያ ክፍል ሁሉ አለ። በጣም ሞደርን ዘመናዊ መንገድ የሚታነጽ ነው ባጭር የምልልሱ አላበቃም። በነገው ዝግጅታችን አካተን እንመለሳለን። የዛሬው ፕሮግራማችን እንግዲህ በዚሁ ተጠናቋል። በፌስቡክ አት ቪኦኤ አማሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። ስናስተናግዳቸው ያመሽነውን የመስታወት አድራጋው ና ጽዮን ግርማ ነበርን። ደናደሩ kun radyo sagale amerikati